Boy. የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ መራዘሙን እንደሚደግፍ ህወሓት ገለጸ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መስከረም 27 2022 ዓ.ም ባደረገው ስብሰባ የኮሚሽኑን የስራ ጊዜ በአንድ አመት ማራዘሙ ይታወሳል። ህወሓት ዛሬ ባወጣው መግለጫ ውሳኔውን እንደሚደግፍና ከኮሚሽኑ ጋር እንደሚተባበርም ገልጿል። የኢትዮጵያ መንግስት በበኩሉ ፖለቲካዊ አላማ ያነገበ ሲል የገለጸውን የ የኮሚሽኑን ስራ እድሜ ማራዘም መቃወሙን ይታወቃል። ይህ በእንዲህ እንዳለ አውስትራሊያ ዴንማርክ፣ ጀርመን፣ ኔዘርላንድስ፣ ብሪታንያ ና ዩናይትድ ስቴትስ በጋራ ባወጡት መግለጫ የሰሜን ኢትዮጵያ ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ብለዋል። የኤርትራ ከሰሜን ኢትዮጵያ እንድትወጣ ሲሉም ጠይቀዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው በትዊተር ገጻቸው ባሰፈሩት ጽሁፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ብለዋል። የኢትዮጵያ መንግስትና ህወሀት ለዚህ የስድስቱ አገሮች ጋራ መግለጫ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የሰጡት ምላሽ የለም። ኬኔዲ አባተ ዝርዝር አለው። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የአንድ ዓመት ጊዜ በመስጠት በታህሳስ 2014 ዓ.ም ላቋቋመው የባለሙያዎች ኮሚሽን ባለፈው አርብ የስራ ጊዜው ለአንድ ጊዜ እንዲራዘም መፍቀዱ ይታወሳል። ህወሀት ዛሬ ባወጣው መግለጫ የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የስራ ጊዜ በአንድ ዓመት መራዘሙን በደስታ እቀበላለሁ ብሏል። ኮሚሽኑ ለሚያከናውነው የምርመራ ስራ ድጋፍ ለማድረግ ያለኝ ቁርጠኝነት ይቀጥላል ያለው ህወሀት የኮሚሽኑ አባላት ወደ ትግራይ ክልል እንዳይጓዙ በማድረግ የምርመራ ስራቸውን አደናቅፏል ሲልም የኢትዮጵያ መንግስትን ከሷል። አክሎም ወንጀል በተፈጸመባቸው አካባቢዎች መድረስ ሳይቻል ተአማኒ ምርመራ ማድረግ አይቻልም ነው ያለው። በመሆኑም ኮሚሽኑ ስራውን ያለምንም እንቅፋት ማከናወን ይችል ዘንድ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ሊያሳድር ይገባል ሲል አመልክቷል። ሶስት አባላት ያሉትን የመንግስታቱ ድርጅት የሰብአዊ መብት ባለሙያዎች ኮሚሽን የፖለቲካ ዓላማ ያነገበ ሲል የሚገልጸው የኢትዮጵያ መንግስት በበኩሉ የኮሚሽኑን የስራ ጊዜ መራዘም መቃወሙ ይታወቃል። የአውሮፓ ህብረት የኮሚሽኑ የስራ ጊዜ እንዲራዘም ጥያቄ ካቀረበበት ጊዜ አንስቶ ተቃውሞውን ያሰማው በጄኔቫ የኢትዮጵያ ቋሚ ተወካይ የአውሮፓ ህብረት ያቀረበውን ጥያቄ ኢትዮጵያ እንደማትቀበል ገልጾ የሰብአዊ መብቶች ምክር ቤት አባላት ይህንን የፖለቲካ እንቅስቃሴ በመቃወም ድምፅ እንዲሰጡ እንጠይቃለን ሲል በትዊተር ገጹ ማመልከቱ የሚታወስ ነው። ይሁን እንጂ ምክር ቤቱ አርብ መስከረም 27 2015 ዓ ም ባደረገው 51ኛ ስብሰባው የባለሙያዎች ኮሚሽኑ የስራ ጊዜ እንዲራዘም በአውሮፓ ህብረት የቀረበለትን ጥያቄ በጠባብ የድምፅ ብልጫ አጽድቋል። የኮሚሽኑ የ ስራ ጊዜ እንዲራዘም የቀረበውን ጥያቄ 21 አገሮች ሲደግፉ ከሌሎች ስድስት አገሮች ጋር ድምፅ ከመስጠት ከታቀበችው ማላዊ በስተቀር ሁሉንም የአፍሪካ ሀገራት ጨምሮ 19 የምክር ቤቱ አባላት ተቃውመውታል። ውጤቱን ተከትሎ የጄኔቫው የኢትዮጵያ ቋሚ ተወካይ ባወጣው መግለጫ የኮሚሽኑን እድሜ መራዘም የተቃወሙና ድምፅ ታቅቦ ያደረጉ አገሮችን አመስግኗል። አገሮቹ በሰጡት ድምፅ ጣልቃ ገብነትን፣ አለመረጋጋትን እንዲሁም የኢትዮጵያን ሉዓላዊነት እና የግዛት አንድነት የማደ ፍረስ ጥረት ተቃውመዋል በሚል ገልጿቸዋል። አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች የተባሉ የሰብአዊ መብት ተሟጋች ድርጅቶች የባለሙያዎች ኮሚሽኑ የስራ ጊዜ መራዘሙን እንደሚደግፉ በወቅቱ አስታውቀዋል። ዩናይትድ ስቴትስም ውሳኔውን የደገፈች ሲሆን የአገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በሰጡት መግለጫ ዋሽንግተን የኮሚሽኑን የስልጣን ጊዜ መራዘም ትቀበላለች ካሉ በኋላ የኢትዮጵያ መንግስትና በዚህ ግጭት ውስጥ የሚሳተፉ ሁሉም አካላት ሁሉን አቀፍና ግልጽ የሆነ የፍትህ ሂደት ለማድረግ ቁርጠኛ መሆን አለባቸው። ማንኛውም የችግር መፍትሄ ተጠያቂነትን የሚያካትት መሆን አለበት ሲሉ አክለዋል። በሌላ በኩል የኮሚሽኑን የስራ ጊዜ መራዘም አስመልክቶ የተቃውሞ አስተያየት የሰነዘሩት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በበኩላቸው ምክንያታውያን ወዳጆች ያሏቸውን ውሳኔውን የተቃወሙ አገሮች አመስግነዋል። ይህ በእንዲህ እንዳለ አውስትራሊያ፣ ዴንማርክ፣ ጀርመን፣ ኔዘርላንድስ፣ ብሪታንያና ዩናይትድ ስቴትስ በጋራ ባወጡት መግለጫ የሰሜን ኢትዮጵያው ግጭትና የሰብአዊ ቀውስ መባባስ በእጅጉ አሳስቦናል ብለዋል። የኢትዮጵያ መንግስትና ህወሓት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙ፣ የግጭት ማቆም ስምምነት እንዲያደርጉ ያልተገደበና ቀጣይነት ያለው ሰብአዊ አገልግሎት እንዲደርስ እንዲሁም በአፍሪካ ህብረት መሪነት የሰላም ውይይት እንዲጀምሩ እንጠይቃለን ሲሉ አክለዋል። በሰሜን ኢትዮጵያ እየተባባሰ የመጣውን የኤርትራ ወታደራዊ ኃይሎች ተሳትፎም እናወግዛለን ያሉት ሀገራቱ የኤርትራ ኃይሎች ወታደራዊ እንቅስቃሴያቸውን አቁመው ከሰሜን ኢትዮጵያ እንዲወጡ እንጠይቃለን ብለዋል። ሁሉም የውጭ ተዋናዮች ይህንን ግጭት የሚያባብሱ ድርጊቶችን ማቆም አለባቸው ሲሉም አሳስበዋል። ኤርትራ በተደጋጋሚ የሚቀርብባትን መ መሰል ክሶች ስታጣጥል መቆየቷ ይታወሳል። በኤርትራ ላይ ተደጋጋሚ ክሶችን ያቀረበችውን ዩናይትድ ስቴትስን ጨምሮ ስድስት ሀገሮች ዛሬ ያወጡትን የጋራ መግለጫ ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ብለዋል። በአንዳንድ ቀጣናዎች ላይ በዓለም አቀፍ ሰላምና ደህንነት ላይ ከባድ መዘዝ የሚያስከትል ቢሆንም ጦርነትንና ግጭትን ይቀሰቅሳሉ፣ በሌሎች ቦታዎች ላይ ደግሞ ህግ ጋዊ ራስን የመከላከል ተግባራትን ኮስተር ብለው ያወግዛሉ ሲሉም ሚኒስትሩ በትዊተር አማካኝነት ባስተላለፉት አስተያየት ተችተዋል። ይሁን እንጂ ይህ መልእክታቸው ስድስቱ አገራት ላወጡት መግለጫ የተሰጠ ምላሽ ስለመሆኑ በግልጽ የጠቀሱት ነገር የለም። ዩናይትድ ስቴትስ እና አጋሮቿ የሲቪሎች ረሃብ እንደ ጦር መሳሪያ ጥቅም ላይ ውሏል ብሎ ለማመን የሚያስችሉ ምክንያቶች አሉ ሲል ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ከወር በፊት ያወጣው ሪፖርትም በጣም አሳስቦናል ሲሉ በጋራ መግለጫቸው አመልክተዋል። የሰሜን ኢትዮጵያው ጦርነት ዳግም መቀስቀሱ ተጨማሪ የሰብአዊ መብት ረገጣ ያስከትላል ሲሉም ስጋታቸውን ገልጸዋል። የኢትዮጵያ መንግስትም ሆነ ህወሀት ለዚህ የስድስቱ ሀገራት መግለጫ ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ የሰጡት ምላሽ የለም። ይሁን እንጂ የባለሙያዎች ኮሚሽኑ ያወጣው ሪፖርት ያልተሟላና ቀድሞ የተጻፈ ፖለቲካዊ አቋም እያነገበ ነው ሲል የተቸው የኢትዮጵያ መንግስት ሪፖርቱን እንደማይቀበል አስታውቋል። በተጨማሪም ሪፖርቱን ተጨባጭነት የጎደለው ሙያዊ መሰረት የሌለው እና ለአንድ ወገን ያደላ ገለልተኛ ያልሆነ ሲልም ነው የኢትዮጵያ መንግስት የገለጸው። ሕወሓት በበኩሉ በካሪቤቲ ሙሩንጊ የሚመራው ኮሚሽን ያወጣውን ሪፖርት በደስታ ተቀብሏል። የኮሚሽኑ ምርመራ የሚቀጥል ቢሆንም የመጀመሪያ ግኝቶቹ ወራሪ ኃይሎች በትግራይ አሰቃቂ የጦር ወንጀልና በሰው ልጆች ላይ የሚቃጡ ወንጀሎችን መፈጸማቸውንና አሁንም መቀጠላቸውን ያለ ጥርጥር ያረጋገጠ ነው ሲል ሕወሓት በወቅቱ ባወጣው መግለጫ አቋሙን በይፋ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ዓለም አቀፉ የተመድ የሰብአዊ መብት ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጾ እንደነበር ይታወሳል። የባለሙያዎች ኮሚሽኑ የመረመራቸው ጉዳዮችና ቦታዎች ውስንነቶች እንዳለባቸውም ኢሰመኮ ጠቁሟል። በሁለት የድምጽ ብልጫ የስራ ጊዜው የተራዘመለት ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ከአንድ ወር በፊት ባወጣው ሪፖርቱ መንግስትም ሆነ ህወሀት በጦርነቱ ከወንጀል የጸዱ እጆች እንደሌሏቸው በምርመራዬ አረጋግጫለሁ ማለቱ ይታወቃል። ሆኖም ለአብዛኞቹ ወንጀሎች ተጠያቂው መንግስት መሆኑን የጠቆመው ኮሚሽኑ ከእነዚህ ወንጀሎች መካከል የተወሰኑት አሁንም ቀጥለዋል ሲል በሪፖርቱ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ